በኢትዮጵያ በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር ከ8.2 ሚሊዮን ወደ 10.2 ሚሊዮን ከፍ ማለቱን መንግሥት አስታውቋል። ይህም ሆኖ እስካሁን ባለው ጊዜ ከለጋሾች እየተገኘ ያለው ድጋፍ አነስተኛ መሆኑን የአደጋ መከላከልና ዝግጁነት ኮሚቴ ጸሐፊ አቶ ምትኩ ካሳ ተናግረዋል። ድርቁ ባለፉት 50 ዓመታት በሀገሪቱ ከተከሰቱ ሁሉ አስከፊ ነው ሲል የገለጸው የሕፃናት አድን ድርጅት ሴቭ ዘ ችልድረን በበኩሉ ዓለም አቀፍ ማኅበረሰብ ድጋፍ እንዲያደርግ ጥሪ አቅርቧል። ዘጋቢያችን እስክንድር ፍሬው ዝርዝር ዘገባውን ያቀርባል። በበልግ ዝናብ መጥፋትና ኤልኒኖ ባስከተለው ድርቅ ምክንያት በሚሊዮኖች የሚቆጠሩ ኢትዮጵያውያን ለምግብ እጥረት ተጋልጠው ቆይተዋል። 8.2 ሚሊዮን የነበረው የአስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር 10.2 ሚሊዮን መድረሱንም መንግስት ትናንት ይፋ አድርጓል። በአዲስ አበባ በተካሄደና በድርቅ ምላሽ ላይ በአተኮረ ስብሰባ አዲሱን የተረጂዎች ቁጥር ይፋ ያደረጉት የአደጋ መከላከልና ዝግጁነት ኮሚቴ ጸሐፊ ምትኩ ካሳ ናቸው። ድርቁ በሀገሪቱ 430 ወረዳዎች በሶስት የአስከፊነት ደረጃዎች ተከፋፍሎ መከሰቱን በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተጠቀሱት አቶ ምትኩ አስረድተዋል። እስካሁን ከነበረው ሁኔታ በመነሳትም ከለጋሾች እየተገኘ ያለው ድጋፍ በቂ እንዳልሆነ ተናግረዋል። አቶ ምትኩ ለጋሾቻችን ብዙም ድጋፍ እያደረጉልን አደለም ያሉት በመካከለኛው ምስራቅ ባለው ጉዳይ በመጎጠራቸው ምክንያት እስካሁን እጃችን የገባ ሳይሆን በልገሳ መልክ ፕሌጅ በምንለው 163 ሚሊዮን ዶላር ብቻ ነው። ነገር ግን የሚያስፈልገው ሪሶርስ ቀደም ብለን ባወጣ ነው አሃዝ ለስምንት ነጥብ ሁለቱ አምስት መቶ ዘጠና ስድስት ነጥብ አራት ሚሊዮን ዶላር ነው የሚያስፈልገው። ስለዚህ አንድ ሶስተኛም ጭምር ያልሞላ በጀት ነው ከውጭ እያገኝ ያለ ነው፣ በእጃችን የገባም አይደለም። ይሄ እስካሁን ለምግብ እጥረት ለተጋለጡት ወገኖች ያስፈልግ የነበረው ከ596 ሚሊዮን ዶላር በላይ ነበር። አሁን ባለው ሁኔታ ግን የሚያስፈልገው የገንዘብ መጠንም ከፍ ብሏል። በዚህ መሰረት ለሚቀጥሉት አስራ ሁለት ወራት አንድ ነጥብ አራት ቢሊዮን የአሜሪካን ዶላር ወይም ከ25 ቢሊዮን ብር በላይ እንደሚያስፈልግ ነው የተገለጸው። ታላቁን የህዳሴ ግድብ ገንብቶ ለመጨረስ የሚያስፈልገውን አንድ ሶስተኛ ማለት ነው። በእርግጥ አሁን ይፋ የተደረገው የተረጂዎች ቁጥር የተባበሩት መንግስታት ድርጅት ከገመተው 15 ሚሊዮን ያነሰ ነው። አቶ ምትኩ ቀደም ሲል ከቪኦኤ ጋር ባደረጉት ቃለ ምልልስ እንዳሉት በዓለም አቀፉ ተቋም ሲገለጽ የቆየው ቁጥር ትንበያ እንጂ ስምምነት የተደረሰበት አይደለም። 15 ሚሊዮን ትንበያ ነው። ትንበያ ማለት ኢሊኖን ጥንካሬ መሰረት በማድረግ የኤሊኖ ክስተት እንግዲህ የተለያዩ ጉዳቶችን አብሮ ይዞ የሚመጣው አንዳንድ ያልተጠበቀ ዝናብ ስለሚያጠፋ ያልተጠበቀ ዝናብም ሁለታ ደግሞ የድርቅ ጥንካሬንም ግምት ውስጥ በማስገባት ትንበያ በማድረግ ነው 15 ሚሊዮን። ስለዚህ አሁን የክረምት ግምገማው 15 ሚሊዮን የሚባለውን፣ 20 ሚሊዮን የሚባለውን፣ 10 ሚሊዮን የሚባለውን የትኛው ትክክል ነው የሚለውን ጭምር በሚመልስ አግባብ የተሰራ ነው። ለዚህ 15 ሚሊዮን አሁን ትንበያ ነው ብሎ ነው መውሰድ የሚቻል። ትንበያ ሲባል እንግዲህ ከሁኔታ ስናይ ሊሆንም ላይሆንም ይችላል። ስለዚህ ትክክለኛው የምህርን ግምገማ ተከትለን የምናገኘ ውጤት ነው ትንበያ ሲባል። ስለዚህ እናንተ በምታውቁት መንገድ የወጣ ነው ማለት ነው። አስራ አምስት ሚሊዮን የሚለው እናንተ የተነበያችሁት ነው ወይስ ከየት የተተነበይ ነው? ዩኤን ኦቻ ያወጣው። ዩኤን ኦቻ ብዙ ጊዜ ምንድን ነው፣ ዩኤን ኦቻ የተባበሩት መንግስታት ድርጅት የሰብዊ እርዳታ ማስተባበሪያ ጽፈት ቤት ነው። እሱ ያወጣው ነው። ብዙ ጊዜ የሚጠቀሙ ምንድን ነው፣ ሀብት ለማሰባሰብ የተጠቀምባቸው እነዚህ መረጃዎች ለዚህ ኢንተርናሽናል ዶነሮችን አለርት ለማድረግ እንቁ በንቃት እንዲጠብቁ ለማድረግ የሚወጡ ናቸው። ለዚህ እሱ ማለት ዩኒላተራል ነው። ዩኒላተራል ማለት ተናጠል። ለዚህ ትክክለኛ ሀዝ ብለን የምንወስደው ለወደፊቱም ቢሆን ሊታወቅ የሚገባው ትክክለኛ ሀዝ ብለን የምንወስደው የጋራ የሰብአዊ እርዳታ ጥያቄ የምናቀርብበት ሰነድ የጆይንት የማታ ሪኳይርመንት ዶኩመንት የምንለው እሱ ላይ የሚወጣ ፊገር ነው ለምግብ እጥረት ከተጋለጡት 10.2 ሚሊዮን ሰዎች ወደ 6 ሚሊዮን የሚጠጉት ህጻናት መሆናቸውን የጠቀሰው ሴቭ ዘ ችልድረን ትናንት ባወጣው መግለጫ ዓለም አቀፍ ጥሪ አቅርቧል። ምላሽ ለመስጠት 1.4 ቢሊዮን ዶላር የሚጠይቀውና ባለፉት 50 ዓመታት ውስጥ ከታዩት ሁሉ አስከፊ የሆነው ድርቅ አሁን በኢትዮጵያ እየተከሰተ ነው ብለዋል። በመግለጫው የተጠቀሱት የድርጅቱ የኢትዮጵያ ዳይሬክተር ጆን ግራሃም እናም ዓለም አቀፍ መሪዎች ሳይዘገይ እንዲነቁና ድጋፍ እንዲያደርጉ ጠይቀዋል። ሳይዘገይ ድጋፍ ማድረግ ወደፊት በቀን ሊወጣ የሚችለውን ስምንት ሚሊዮን ዶላር ሊያድን እንደሚችልም መግለጫው አመልክቷል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ